አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከሁለት ዓመታት በኋላ የሚካሄደው ምርጫ ነጻ እንደሚሆን ጠቅላይ ሚኒስትር አብይ አስታወቁ። በኤርትራ ጦርነቱ ያበቃ ቢሆንም ከባድ ሁኔታ የሚጠብቃት አሁን መሆኑ ተገለጸ የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ሮይተርስ የዜና አገልግሎት በዘገበው መሠረት ኢትዮጵያ ውስጥ ከሁለት ዓመታት በኋላ የሚካሄደው ምርጫ ነጻ እንደሚሆንና በአገሪቱ በተደረገው የፖለቲካ የኢኮኖሚና የዲፕሎማሲ ለውጥ ምክንያት የምርጫው ጊዜ እንዲዘገይ አይደረግም ሲሉ ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ባደረጉት የመጀመሪያ ጋዜጣዊ ጉባኤ የዓለም ባንክ የኢትዮጵያን በጀት ለመርዳት አንድ ቢሊዮን ዶላር እንደሚያቀርብ መግለጻቸውን ይህም በአገሪቱ በመካሄድ ላይ ካለው ለውጥ ጋር የተያያዘ መሆኑን ማስገንዘባቸውን ሮይተርስ የዜና አገልግሎት አውስቷል። ምኞቴ ዲሞክራሲያዊ ምርጫ እንዲካሄድ ነው። እንደዛ ካልሆነ በስተቀር በምርጫ ውክልና ያላገኘ ማንኛውም ባለስልጣን ምን አይነት ህጋዊነት ይኖረዋል? ሲሉ ዶክተር አብይ መናገራቸውን ዘገባው አክለዋል። የዓለም ባንክና ሌሎች ለጋሽ ተቋማት ከ13 ዓመታት በፊት ከተካሄደው ምርጫ በኋላ ለባጀት ድጎማ የሚያቀርቡትን ገንዘብ ማቆማቸውን ተቃዋሚዎች የድምፅ ውጤት ተጭበርብረዋል በማለት እንደተቃወሙት ሁኔታው ባስከተለው ግጭት 200 የሚሆኑ ሰዎች መገደላቸውን የሮይተርስ ዘገባ ጠቁሟል። በስልጣን ላይ ያለው የጥምረት ኃይል ተቃውሞን ያፍናል በሚል ሲከሰስ ነበር። ገዢው ድርጅት ግን ሲያስተባብል ቆይቷል። ዶክተር አቢይ ስልጣን ላይ ከወጡበት ጊዜ አንስቶ ግን ባለፈው ጊዜ ተፈጸሙ ስለሚሏቸው በደሎች በግልጽ ተናግረዋል። አንዳንድ የፖለቲካ ተቃዋሚዎች ግን የኢትዮጵያ ሕዝቦች ዲሞክራሲያዊ ግንባር ስልጣን ላይ እስካለ ጊዜ ድረስ ተደረገ በሚባለው ለውጥ ላይ ጥርጣሬ አላቸው ይላል የሮይተርስ ዘገባ። የቀድሞ ጠቅላይ ሚኒስትር ከስልጣን እንዲወርዱ ያስገደደው በከፊልም ቢሆን ከፍተኛ የስራ አጥነት ድል በገጠማቸው ወጣቶች ተቃውሞ ምክንያት ነው። የኢትዮጵያ ኢኮኖሚ ከአፍሪቃ በፍጥነት ከሚያድጉት አንዱ ቢሆንም ኢትዮጵያ ወደ ውጭ የምትልካቸው የጨርቃጨርቅና የእርሻ ምርቶች በመንገዳገድ ላይ ስለሚገኙ ኢትዮጵያ ወደ ሀገር ለምታስገባቸው እቃዎች ለመክፈል የሚያስችላት በቂ ዶላር ለማስገኘት አልቻሉም ይላል ሮይተርስ የዜና አገልግሎት ያወጣው ዘገባ። ጠቅላይ ሚኒስትሩ ባለፈው ቅዳሜ ባደረጉት ጋዜጣው ጉባኤ ብዙ ቡድኖች የውጭ ምንዛሪን ደብቀው በመያዝ የኢኮኖሚ አሻጥር ሰርተዋል ማለታቸውን ዘገባው ጠቅሷል። መንግስት ቴሌኮም የሚገኝባቸው በርካታ የመንግስት ይዞታ የሆኑ ኩባንያዎች በከፊል ወደ ግል ይዞታ እንደሚዞሩ የገለጸ ቢሆንም በምን መልክና ፍጥነት እንደሚደረግ እስካሁን ባለው ጊዜ አለመግለጹን የሮይተርስ የዜና አገልግሎት ዘግቧል። ብሉምበርግ የዜና አገልግሎት ደግሞ በኢትዮጵያና በኤርትራ መካከል የሰላም ስምምነት መደረጉ መልካም ሆኖ ሳለ ለኤርትራ ከባዱ ሁኔታ አሁን ነው ይላል። ለአስርት ዓመታት ያህል ግጭትና ውጥረት ሰፍኖ ከቆየ በኋላ ከ25 ዓመታት በፊት ከኢትዮጵያ ከተገነጠለች ወዲህ ሰላም ያገኘችው ለአምስት ዓመታት ያህል ብቻ ነበር። ሁለቱም አገሮች ከ18 እና ከ20 ዓመታት በፊት ጦርነት ካካሄዱበት ጊዜ አንስቶ ኤርትራ ተቃውሞውን በማፈን በብሔራዊ አገልግሎት ላይ ገደብ የለሽ ውሳኔ ደነገገች። በዚህ ምክንያትም በአስር ሺዎች የሚቆጠሩ ኤርትራውያን ወደ ጎረቤት አገሮችና ወደ አውሮፓ ተሰደዱ ካለ በኋላ የብሉምበርግ ዘገባ ከፍተኛ የኤርትራ ባለሥልጣን ሕዝባችንን የሚያሳትፍ ሁኔታ መፍጠር አለብን ማለታቸውን ጠቁመዋል። ሕዝባችን በሀገሪቱ ፖለቲካ የሚሳተፍበትና በሀገሪቱ አካሄድና በመንግሥታዊ አመራሩ ውስጥ ድምፅ እንዲኖረው የሚያስችል ሁኔታ መፍጠር እንፈልጋለን ሲሉ አቶ የማነ ገብረአብ አስመራ በተደረገው ቃለ መጠይቅ መናገራቸውን ገዢው ፓርቲ ህዝቡ በሀገሪቱ አስተዳደር ሊሳተፍ የሚችልበት የፖለቲካ አወቃቀር መድረክና ውይይቶች የሚኖሩበት ሁኔታ ለመፍጠር እየሰራ ነው ማለታቸውን ሆኖም በዝርዝር ሳይገልጹና መቼ እንደሚሆን ሳይናገሩ ማለፋቸውን ብሉምበርግ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል። በብሔራዊ የልማት ሚኒስቴር መሰረት በ3.2 ሚሊዮን የሚገመት ህዝብ ያላት ኤርትራ በተግባር ላይ የዋለ ሕገ መንግሥት ስለሌላት ነጻ ፕሬስና ነጻ ሕዝባዊ ማኅበራት የሌላት ሀገር በመሆኗ የለውጡ ሂደት አዝጋሚ ሊሆን ይችላል ይላል ዘገባው። የተባበሩት መንግሥታት ድርጅትና የሰብአዊ መብት ተሟጋች ቡድኖች የሰብአዊ መብት አያያዟን ክፉኛ ይነክፋሉ ሲልም ዘገባው አክሏል። የኤርትራ መንግሥት ከሦስት ዓመታት በፊት ቪዬና በተደረገው የአገር ግንባታ ውይይት ላይ አካታች ስላሉት አሳታፊ ሂደት ተናግረው ነበር። ፕሬዚደንት ኢሳያስ ደግሞ አዲስ ሕገ መንግሥት እየረቀቀ መሆኑን ከአራት ዓመታት በፊት ተናግረው ነበር። በሜዲትራንያን ባህር በኩል አውሮፓ ለመግባት ሕይወታቸውን ለአደጋ አጋልጠው ከሚሰደዱት ሰዎች ብዛት ኤርትራ አራተኛውን ቦታ መያዟን የተባበሩት መንግሥታት ድርጅት ከሦስት ዓመታት በፊት ጠቅሶ እንደነበረ፣ የኤርትራ መንግሥት የሚሰደዱት የኢኮኖሚ ፍልሰተኞች ናቸው እንደሚል ብሉምበርግ የዜና አገልግሎት ጠቁሟል። ኤርትራ ውስጥ የሚያገኙት ክፍያ በግምት በወር ከ120 እስከ 270 ዶላር ብቻ መሆኑን ዘገባው አክሏል። ኤርትራ ሶማሊያ ያሉትን እስላማዊ ጽንፈኞችን ትደግፋለች በሚል ለዘጠኝ ዓመታት ያህል የተባበሩት መንግስታት ድርጅት ማዕቀብ ተጥሎባት ቆይታለች። ኤርትራ ግን የፖለቲካ ዓላማ ያለው ነው በማለት ማስተባበሉ አልቀረም። የኢትዮጵያ መንግስት ታዲያ በቅርቡ ማዕቀቡ እንዲነሳላት ጠይቋል ሲል የብሉምበርግ ዘገባ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።